ትምህርት ሚኒስቴር የዩኒቨርሲቲዎች የፕሮፌሰርነት ማዕረግ እንዳይሰጡ ያሳለፈው ውሳኔ ተቋማቱን ይጎዳል ሲሉ ባለሙያዎች ተናገሩም። ለአሜሪካ ድምፅ አስተያየት የተሰጡ ባለሙያዎች ሚኒስቴር መስሪያ ቤቱ ነባሩን የደረጃ እድገት መመሪያ በአዲስ መተካት ሲገባው እሱም በደብዳቤ ሽሮ የደረጃ እድገት እንዳይሰጥ መወሰኑ የዩኒቨርሲቲዎች እንቅስቃሴ ያስተጓጉላል፣ ውስጣዊ ነጻነታቸውንም ይጋፋል ብለዋል። የትምህርት ሚኒስቴር በበኩሉ በተቋማቱ ውስጥ አስተዳደር ጣልቃ አልገባሁም፣ በቅርቡም አዲስ መመሪያ እስኪወጣ ድረስ ይህን ውሳኔ አሳልፊያለሁ ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪ አለው። የአሜሪካ ድምጽ የተመለከተውና በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለተቋማቱ የተላከው ደብዳቤ ከጥቅምት 2013 ዓ.ም ጀምሮ ሲሰራበት የነበረው የአካደሚክ ሰራተኞች የደረጃ ዕድገት መመሪያ ክፍተት የታየበት በመሆኑ በመሻሻል ላይ እንደሚገኝ ይጠቅሳል። እናም ሁሉም ከፍተኛ የትምህርት ተቋማት የተሻሻለው መመሪያ እስኪደርሳቸው ድረስ የሙሉ ፕሮፌሰርነት ማዕረግ እድገት እንዳይሰጡ ያዛል። በጉዳዩ ዙሪያ ለአሜሪካ ድምፅ የግል አስተያየታቸውን የሰጡ በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን መምህር ዶክተር ጌታቸው ጥላሁን ሚኒስቴር መስሪያ ቤቱ የትምህርት ጥራት መውረድ ስለሚያስጨንቀው ችግሩን ለማረም የሚያደርጋቸውን ጥረቶች አደንቃለሁ ብለዋል። ሆኖም የአሁኑ ውሳኔው በምሁራን ላይ ሞራላዊ ጉዳት ያስከትላል ሲሉ ተችተዋል። ሁለት ሺ አስራ ሶስት ላይ ጥቅምት የወጣን መመሪያ ለምሳሌ ማዕከል አድርጎ ራሱን ለማሳደግ የሚተጋ የሚሰራ አንድ የዩኒቨርሲቲ መምህር ዛሬ ነገ እያሉ እየጠበቁ የነበሩ በሂደት ውስጥ ያሉት ሁሉ አዲስ የመጣው ደብዳቤ የአዴታ ይከለክላል፣ ቀሱ የሚሰብር ነው። እኔ ልክ ነው ብዬ አልወስድም። ለአሜሪካ ድምጽ ሀሳባቸውን ያጋሩት ሌላኛው አስተያየት ሰጪ በአዲስ አበባ ዩኒቨርሲቲ የትምህርትና ባህሪ ጥናት ኮሌጅ ዲን የሆኑት ዶክተር የቆያለም ደሴ ናቸው። እሳቸው በሰጡት የግል አስተያየትም የከፍተኛ ትምህርት ተቋማት ልዩ ልዩ ዓለም አቀፍ ግንኙነቶችን የሚያደርጉ ናቸው ካሉ በኋላ የዚህ አይነቱ ውሳኔ ግን ይጎዳቸዋል በማለት ይገልጻሉ። አንደኛ እገዳው ኢንዴፊኔት ነው መመሪያ እስከሚወጣ ድረስ የሚል በጊዜ ያልተገደመ እገዳ ነው የሚመስለው። ይሄ የብዙ መምህራንን ብቻ ሳይሆን የተቋማትንም ሁኔታ ይጎዳል። የተሻለ የሚሆነው የሚመስለኝ ምን የሚተካ መመሪያ አዘጋጅቶ ከዚህ ቀን ጀምሮ ከአሁን በፊት የነበረው አተገባበር አሰራር በዚህኛው መመሪያ ተካክተዋል። ስለዚህ የድሮ ከአሁን በኋላ በተግባር ላይ መዋል የለበትም በሚል ይተካ፣ የበለጠ ሁሉም ሰው የሚቀበለው አሳማኝ ይመስለኛል። አሁን ግን በደብዳቤ መመሪያ እስከሚወጣ ድረስ ታግደዋል የሚል እኔ ከአሰራር አንጻርም ከስታፍ ሞራልም ከተቋማት አጠቃላይ ሁኔታም ብዙም ትክክለኛም ተገቢም ነው ብዬ አላስብም። መመሪያን በደብዳቤ መሻ ለአሰራር በጣም አስቸጋሪ ነው። ስለዚህ ጉዳይ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡ ሹኔ ተቋማቸው ይህን ውሳኔ ያሳልፈው ከዩኒቨርሲቲዎቹ በመጣለት ጥቆማ መሰረት መሆኑን ጠቅሰው ውሳኔውም ጊዜያዊ ነው ብለዋል። የትምህርት ሚኒስቴር አይደለም፣ መነሻ የነበረው ከዛ ከመምራ ከዩኒቨርሲቲዎች ራሳቸው ጥቆማ መጥተው ነው። ትክክል ያልሆነ አሰራር አለ፣ በወጣው ደንብ የማይሰሩ ዩኒቨርሲቲዎች አሉ፣ ዝም ብሎ እየሰጡ ያሉ ተብሎ መጣ። ነባር ፕሮፌሰሮችን አውጣተው ስቲንት የተባለው ይሄ ጥቆማው እውነት ነው ወይ? እውነትም ሳይሉ ተገኘ ማለት ነው። ስለዚህ መመሪያውም አንዱ ችግር መመሪያ ለማክበር ችግር አለ። ሁለተኛ መመሪያም አልፎ አልፎ ክፍተቶች አሉት። እሱ እየታየ ነው። አግደኖ ሳይሆን እሱ እስኪወጣ ተፋሪ ተቀስ ለማይባል ነው እንጂ አሁን በቅርብ ስለሚለቀቅ ይሄ ነው። የጅማ ዩኒቨርሲቲው መምህር ዶክተር ጌታቸው ጥላሁን ትምህርት ሚኒስቴር የከፍተኛ ትምህርት ተቋማቱን የመቆጣጠርና የመከታተል ስልጣንና ኃላፊነት አለው ይላሉ። ሆኖም በዚህ መልኩ ነፃነታቸውን ሊጋፋ አይገባም ሲሉ ሞግተዋል። እውነት ለመናገር የሚጠበቀውና መሆን የሚገባውማ ተቋማቱ በየራሳቸው ነፃነት እና ኃላፊነት የየራሶቻቸውን የእድገት የሚሆን ሌሎች መመሪያዎች አውጥተው አስተችተው አጸድቀው በዛ መሰረት ደግሞ እድገት የሚሆን ሌሎች ነገሮች እንዲያሰሩ ነው የሚጠበቀው። ባይሆን ይሄ ከአጠቃላይ ሀገራዊ የትምህርት የከፍተኛ ትምህርት የጥራትና ደረጃ ማስጠበቅ ማዕቀፍ አንፃር ሚኒስትሪ ኦፍ ኤዱኬሽን ያንን ኦቨርሲ ማድረግ ይጠበቅበታል። በዚህ ደረጃ ግን ቤቱም ከክብሩ ትንሽ ዝቅም ያ ይመስለኝ። ሚኒስትር ዲኤታው አቶ ኮራ ጡሹኔ በበኩላቸው ውሳኔው በተቋማቱ ጉዳይ ላይ ጣልቃ መግባት አይደለም ብለዋል። ነጻነት የማደግ ነጻነት አላቸው። የተሻለ ነገር የመስራት አላቸው። ትምህርት ሚኒስቴር ዋና ኃላፊነቱ ስታንዳርድ ሴት የማድረግ ነው። ስታንዳርድ ማለት ከዚህ በታች መውረድ አይቻልም። ነጻነት ማለት ከዛ ጀምሮ ግን የማውረድ ነጻነት የለም። ጥራት ላይ ማለት ነው። የትምህርት ሚኒስቴር ለተቋማቱ በላከው ደብዳቤ ቀደም ሲልም ሐምሌ 24 ቀን 2016 ዓመተ ምህረት ተመሳሳይ ትዕዛዝ ሰጥቶ እንደነበር አውስቶ ሆኖም አንዳንድ ከፍተኛ ትምህርት ተቋማት ክልከላውን በመጣስ የፕሮፌሰርነት ዕድገት መስጠት መቀጠላቸውን አመልክቷል። ይህ አካሄድ አግባብነት እንደሌለው ያወሳው ደብዳቤው ከታህሳስ 1 ቀን 2016 ዓመተ ምህረት ጀምሮ በየትኛውም የከፍተኛ ትምህርት ተቋም የተሰጠና የሚሰጥ የሙሉ ፕሮፌሰርነት ማዕረግ ዕድገት ተቀባይነት እንደማይኖረው አሳውቀዋል። ለአሜሪካ ድምፅ የግል አስተያየታቸውን የሰጡት ሌላኛው የጅማ ዩኒቨርሲቲ ባልደረባ ዶክተር ተክሉ ገመቹ በበኩላቸው አንድ ዓመት ወደ ኋላ ሄዶ ውሳኔ መስጠት ትክክል አይደለም ይላሉ። ሁለተኛ ጊዜ የተሰጠ ማሳሰቢያ ተብሎ የመጣው አይነት እሱ ላይ እኔ ማስተካከል አይደ ቢደረግ ብዬ የማስበው ሐምሌ ሀያ አራት ነው ይሄ እንዲዘጋጅ ተብሎ የመጣው። ከዛ በፊት ምንም የመጣ ደብዳቤ ከትምህርት ሚኒስቴር ባለመኖሩ ሕጉና ስርዓቱን ተከትሎ የተሰሩ አሉ። ስለዚህ አሁን ከጠይሳስ አንድ ሁለት ሺ አስራ ስድስት ጀምሮ የሚለው ነገር ምናልባት ወደ ኋላ ተመልሶ ባልታዘዘበት ሁኔታ ሰው ባለው መመሪያ ሰርቶ እድገት ከሰጠ በኋላ አይ ተቀባይነት የለውም ማለት ትንሽ ማስተካከያ ቢደረግበት ጥሩ ይመስለኛል። አቶ ኮራጡሹ ነይ በበኩላቸው በተባለው ጊዜ ውስጥ የተሰጡ የፕሮፌሰርነት ማዕረጎች ካሉ በመመሪያው መሰረት ስለ መሰጠታቸው ይፈተሻሉ ብለዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ